It's የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በአፍሪካ ቀንድ ከድህነት ከረሃብና ከማያቋርጥ የቀውስ አዙሪት ለመውጣት የሚደረገውን ጥረት ዓለም አቀፉ ማኅበረሰብ ድጋፉን እንዲለግሰው ጥሪ አቀረቡ። ልማትንና መረጋጋትን በአካባቢው ለማስፈን የሚያስችል የስምንት ቢሊዮን ዶላር ውጥን መጀመሩን ደግሞ የዓለም ባንክ ቡድን አስታውቋል። ዘጋቢያችን መለስካቸው አማሃ ከአዲስ አበባ ዝርዝሩን ልኳል። በአፍሪካ ቀንድ አዲስ የልማት ውጥን ለማስጀመር የመንግስታቱ ድርጅት ዋና ጸሐፊን ጨምሮ ሌሎች አካባቢያዊና ዓለም አቀፋዊ ድርጅት መሪዎች ትናንት አዲስ አበባ ገብተዋል። ዋና ጸሐፊ ባንክ ሙን ከዓለም ባንክ ቡድን ፕሬዚዳንት፣ ከእስላማዊ ልማት ባንክ፣ ከአፍሪካ ልማት ባንክ፣ ከአፍሪካ ህብረትና ከአውሮፓ ህብረት ተወካዮች ጋር ሆነው በሸረተን አዲስ ሆቴል የሰጡት አጭር መግለጫ ላይ የአፍሪካ ቀንድ አካባቢ ከፊቱ ዛሬም ፈተና እንደተጋረጠበት ተናግረዋል። ይሁንና ትልቅ ተስፋም ያለው ክፍለ አህጉር መሆኑንና በዚህ አካባቢ ለዓመታት የቆየውን የቀውስ አዙሪት ለመቁረጥ አገሮቹ ብርቱ ጥረት እያደረጉ እንደሆኑ ገና በንግግራቸው መግቢያ ላይ ነበር የጠቀሱት። ይህ ጥረት ፍሬ አፈራ ዘንድ የመንግስታቱ ድርጅት ዋና ጸሐፊ ለዓለም አቀፉ ማህበረሰብ ጥሪያቸውን አቅርበዋል። አካባቢው ከድርቅ ጀምሮ እስከ አሸባሪነትና ጽንፈኝነት ያሉ አደጋዎች ወይም ፈተናዎች ከፊቱ የተጋረጡበት ነው። ይሁንና የአካባቢው እንደዚሁም በአህጉሩ ከፍተኛ እድገት ከሚያስመዘግቡ ኢኮኖሚዎች አንዳንዶቹ የሚገኙበትና ወደ ፖለቲካዊ መረጋጋት የሚያደርሱ ከፍተኛ እርምጃዎች የተወሰዱበት አካባቢ ነው። አሁን ጊዜው ዓለም አቀፉ ማህበረሰብ እነዚህን ጥረቶች ለማጠናከር እገዛውን የሚለግስበት ነው። ወደ አፍሪካ ቀንድ ከአጋሮቻቸው ጋር የመጡት ከዚህ ቀደም በትላላቆቹ ሐይቆች አካባቢና በሳሄል አካባቢ እንዳደረጉት ሁሉ ሦስት መልእክቶችን ይዘው እንደመጡ የተናገሩት ባንኪሙን በአፍሪካ ቀንድ ሰላምና ልማት የማይነጣጠሩ ናቸው ብለዋል። በአፍሪካም ሆነ በየትኛውም የዓለም ክፍል አንዱ ከሌላው ተለይቶ ለረዥም ጊዜ ሊቆይና በጥቅም ላይ ሊውል እንደማይችልም ለአፍሪካ ቀንድ ሀገሮች ሁሉ ተመሳሳይ መልእክታቸውን አስተላልፈዋል። የዓለም ባንክ ቡድን ፕሬዚዳንት ሚስተር ጂንዮንግ ኪም በበኩላቸው ከዚህ አኳያ ለአካባቢው አዲስ የተጀመረው ውጥን ያለውን እቅድ በአጭሩ ገልጸዋል። ይህንን ውጥን በሚቀጥሉት አያሌ ዓመታት በአካባቢው ማለትም በአፍሪካ ቀንድ ልማትንና መረጋጋትን ለማጽናት ስምንት ቢሊዮን ዶላርን ያንቀሳቀሳል። የዓለም ባንክ ደግሞ ድህነትን ለመቀነስ የኢኮኖሚ እድገትና ሌሎችን ለማስፋፋትና የንግድ እንቅስቃሴዎችን ለማበረታታት አንድ ነጥብ ስምንት ቢሊየን ዶላር ድንበር ዘለልና አካባቢያዊ ለሆኑ ፕሮጀክቶች ወይም ውጥኖች ያቀርባል። ኪም አክለውም ይህን አዲስ ውጥን ለአካባቢው ሕዝብ እንዴት ያለ እድል ሊፈጥር እንደሚችልም አብራርተዋል። አዲሱ ውጥን ስደተኞችን ጨምሮ የሀገር ውስጥ ተፈናቃዮችንና የሚያስተናግዷቸው ኅብረተሰቦችን ለመሳሰሉ በአካባቢው ለሚገኙ ለጉዳት ተጋላጭ ወገኖች ሁሉ አዳዲስ ኢኮኖሚያዊ ዕድሎችን ይፈጥርላቸዋል። ይህ አዲስ የገንዘብ አቅርቦት ለአፍሪካ ቀንድ ህዝቦች አዲስ እድል ይፈጥርላቸዋል። ንጹህ የመጠጥ ውሃ፣ የተመጣጠነ ምግብ፣ የጤና አገልግሎት፣ የትምህርት አገልግሎትና ስራ እንዲያገኙ የሚያረጋግጥ ይሆናል። ሚስተር ባንኪሙን በመግለጫቸው ላይ በአሁኑ ጊዜ በዓለም በተለይም በምዕራብ አፍሪካ ሀገሮች ከፍተኛ የህዝብ ጤና ችግር የሆነውን ኢቦላንም አልዘነጉም። በተለይም ችግሩ ወደ ተስፋፋባቸው አገሮች ሄደው አገልግሎት ሰጥተው የሚመለሱ ባለሙያዎችን ህዝብ እንዳያገላቸው ተማጽነዋል። በኢቦላ ቫይረስ ሳይያዙ አገልግሎት ሲሰጡ ቆይተው የሚመለሱ የጤና ባለሙያዎች ልዩና ለሰው ልጅ ውጤታማ ሥራ አራያ ናቸው። እነዚህ ሰዎች ሳይንሳዊ መሠረት በሌላቸው ምክንያቶች እገዳ ሊደረግባቸው አይገባም። ራሳቸውን ላደጋ አጋልጠው የሰጡት አገልግሎት በተመለከተ መገለል የለባቸውም። ይህንን በሽታ በተሻለ ሁኔታ ለመዋጋት በእነሱ ነው የምንተማመነው። በበሽታው በተጠቁ ሀገሮች ውስጥ ለማገልገል በጎ ፈቃዳቸውን ስለሰጡ እባካችሁ ለይታቸው አታስቀምጧቸው። ዋና ጸሐፊውና የዓለም ባንክ ቡድን ፕሬዚዳንት ጂን ዮንግ ኪም እና ሌሎችም ውጥኑን ለማስጀመር የመጡት ከኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝና ከውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አዳኖም ጋር መነጋገራቸውንም ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ